ልዑል ራስ መንገሻ ስዩም የቀድሞው ኢትዮጵያ ዲሞክራሲያዊ ኅብረት ኢድህ መሪ ከቀዳማዊ ኃይለስላሴ የዘውድ ስርዓት ውድቀት በኋላ የጊዜያዊ ወታደራዊ አስተዳደር ግን ስርዓት ተቃውመው ወደ ሀገረ ሱዳን ተሰደዋል። ብዙም ሳይቆዩ ከኢድህ መስራቾች አንዱ ሆነዋል። የኢድህ ምስረታ ዋነኛ ተልእኮ ምን ነበር? እኔ ስደት እንደወጣሁኝ እንግዲህ እንዲሁ ዝም ብሎ ለመሰደድ መልክ ስላልሆነ ያላግባብ ሀገሪቱን በዚህ አይነት የሚመራውን በትግል መልክ መከላከል አለብን በሚል ትግሉ መስመር ሲሄድ ያው ከትግራይም፣ ከበጌምድርም፣ ከወሎም ከየቦታው እየመጣ ይህንን ንቅናቄ ያልደገፈ መሆኑን በማረጋገጥ ይህንም ጋር አብሮ ድርጅታዊ መልክ አድርገ የኢትዮጵያ ዴሞክራቲክ ህብረት በሚል ስም ሰይመን በዛ መታገል ጀምረናል። እኔ መጀመሪያ መሰማ ላይ በደላዝናግነት ሁለተኛ ሁመራ ላይ በዛ በኩልም ደግሞ ባለው እንደዚሁ ድል አድርገን ተቀዳጅተናል። እና ከሌሎቹ ጋር ህብረት ትግል ለማድረግ ስንል ነው የኢትዮጵያ ዴሞክራቲክ ህብረት ያልነው። በዴሞክራሲ የምነቃነቀ ሀይል ዛሬ ሀይል አብሮ መከላከል እንዲችል በሚል በዚያ መልክ የተሰራ ነው። እኛ ከነበሩት ትግል ግንባሮች ጋር ስምምነት እየፈጠር ደርግን ተቃውመናል። የኢትዮጵያ ዲሞክራሲያዊ ህብረት ኢድህን በሚመሰርቱበት ወቅት አብረው ከመስራቾቹ ከርሶ ሌላ እነማን ነበሩ? በዛ ወቅት የኢድህ መስራቾች ዋና ፕሬዚደንታችን ጄኔራል እያሱ የሚባሉ ነበሩ። ከእኔ ጋር ደግሞ ጀነራል ነጋ ተገኝ ዩቶጵላላነ ምስክንን ከገንደር ከወሎም ሰወሎም ነረጃዝናችሁ ብርሃን ለመስቀል ደስታ ከየ አገሩ ወኪሎ እየላኩ ከእኛ ጋር በህብረት በደንብ አድርገው ይሰሩ ነበር። ሱዳን ውስጥ እያላችሁ ቅድም እንዳነሱት የትጥቅ ትግል አንቀሳቅሳችኋል። በወቅቱ የእናንተ ተዋጊዎች ጥንካሬ ምን ያህል ነበር? የመሳሪያና የስልጠና ድጋፍ እስከ የት ነበር የምታገኙት? እንግዲህ ይህማ ዴሞክራሲ እምነት ያላቸውና የእኛን ውግዘት የተቀበሉ ደጋፊዎች በማግኘት ስንኩም ሆነ መሳሪያም ሆነ አግኝተን ለመከላከል በቅተናል። ህዝቡም ራሱ የታጠቀው ራሱ ኢትዮጵያዊ ገበሬና ነጋዴ በየመልኩ ታጥቆ ከኛ ጋር ተከላከሏል። ትጥቅ ትግሉም ባሻገር በወቅቱ በደርግ ላይ ከፍተኛ አስቸጋሪ ሁኔታ ፈጥሮ የነበረው ከእንዱርማን ይተላለፍ የነበረው የእናንተ የሬዲዮ ጣቢያ የፕሮፓጋንዳ ዘመቻ ከባድ ነበር። ያስ ስኬታማ ሊሆን የቻለው እንዴት ነው? የምታስተላልፏቸውስ መልእክቶች በምን መልኩ ነበር የዛን ጊዜ ዘጋጁ የነበሩት? እኛ ካርቱም ጣቢያችን ይሁን እንጂ በበኩሉ ሀገር ውስጥም ቢሆን ብዙ ቦታ ተቆናድረን ስለ ነበረ

በየበኩል የተቻለውን ያህል አስተላልፈናል። ከአስራ ሰባት ዓመት በኋላ የደርግ መንግስት ከተመ ኢህአዴግ ስልጣን ይዞ የሽግግር መንግስት በመሠረተበት ጊዜ ኢድህ የሽግግር መንግስቱ ካልነበር በሽግግር መንግስቱ ወቅትስ እንደምንድን ነው ወደ አባልነት ልትገቡ የቻላችሁት? ባገኛችሁት የፓርላማ ወንበርስ ምን ያደረጋችሁት አስተዋጽኦ ነበር? በወቅቱ እውነት ነው ይሄ በጠቅላላው እኛ በበኩላችን እንደዚሁ ያለንን ትግል ከታገልን በኋላ በአስራ ሰባት አመቱ እንግዲህ በሀገር ውስጥም ሆነ በውጭ ተቃውሞ የደርግን አስተዳደር ለመገልበጥ ታግለናል እና ቶሮንቶ ስብሰባ አድርገን የትግል ግንባሮች የሆን ሁሉ በዚያ ትልቅ ስብሰባ አድርገን ስናበቃ ጥሪ ለሁሉም አቅርበን ነበረ። ጥሪያችንን ተቀብለው የመጡት የትግል ግንባሮች ሙሉ ነበሩ። አባም ሆነ ሜሶ ሁላችንም እዚያ አንድነት ግንባር ፈጥረን ኢድሀቅ በሚል አቋም እንትን ብለን ነበረ እና የወያኔም ክፍል የነበሩት በዚያን ጊዜ በኋላ የሀደግ የሆነው እነሱም በበኩላቸው አሁን ለጊዜው በስራ ላይ ነን። ሜዳ ላይ እና እናንተ የምትወስኑበት ጊዜ እኛ በበኩላችን ደግሞ ከእናንተ ጋር አብሮ ለመስራት ዝግጅነን አብረን ሽግግር መንግስትንም እናቋቁማለን በሚል ቃል ልከውብን ስለነበረ ያደግ አዲስ አበባን ኢትዮጵያን ደርግን ገርቶ የተቆጣጠረ በኋላ በእኛም ያው አብረን እንድንሰራ

ገና መንግስታዊ ያክል ህዝባዊ መንግስትም የሆነ አይደለም፣ እና ህዝብና ህዝብ የኤርትራ ህዝብና ኢትዮጵያ ህዝብ ነው መነጋገር ያለበት ስለዚህ ጉዳይ እንጂ እኛ በዚህ በሽግግር መንግስት ደረጃ ያለን ነፃነት ነፃነ አዘለን ብሎ መቀበል ያስቸግረናል፣ መሆንም አይገባውም በሚል ተቃውሞ አቀረብን። ከእዛ በኋላ አይ እናንተ እንደዚህ ከሆናችሁ የሽግግሩ መንግስት አካለት ወንበራችሁን አስረከቡ ተብለን አስረከብ። ከዛ በኋላ የኢትዮጵያ ዲሞክራሲያዊ ህብረት ወደ ዲሞክራሲያዊ ፓርቲ ተቀይሮ በመጨረሻም ያበ ሁለት ሺ ሶስት ወደ ሌላ ፓርቲነት ተቀይሮ ነው ያለው። በዲሞክራሲያዊ ህብረት ኢድህ ውስጥ እርሶ በአባልነት እና በመሪነት የነበሩበት ጊዜ መቼ ነበር? እንዴት ነው ያበቃው የእርሶ የአባልነትና የኢድህ መሪነት? እንግዲህ በዛው አብረን እዚህም ሳለን እንደ ፓርቲ ሆነን እንድንታገል ተፈቅዶልናል። አለጥርትን እና በኢትዮጵያ በነበሩት ሌሎች አካሎች ሁሉ ለየብቻችን የራሳቸውን ስምምነት አድርገው ይሆናል። በእኛ በኩል ደግሞ ባለው የተቻለውን ያህል ያንን የመሰለን ዴሞክራሲያዊነትን በተቃውሞ ተደራጅተን እዚህ ዴሞክራሲ መንገድ የራሳችን ሀሳብ ከማቅረብና ከማለት ወደኋላ አላለም። እኔም ደግሞ አሁን ባለሁበት የእድሜ ሁናቴ ለመቀጠል አለመቻለኝ በማስረከብ ያው በበኩሉ እየተወከለ በየበኩሉ ያው እኛ እዚህ ጋር ለመተባበር ሞክረን በዴሞክራሲያዊ ስርዓት አብረን ለመስራት ብዙ ጊዜ ሞክረናል። በዚህ አይነት መልክ የእኔ ተግድሜዳ ባለ አቅም አሁን ዲሞክራሲያዊ መንግስት ከተቋቋመን በሀገሪቱ እንግዲህ በዛ ይቀጥላል በሚል እኔም ከፖለቲካ ዓለሙም ለመውጣት በቅቻለሁ። የኢትዮጵያ ዲሞክራሲያዊ ህብረት ኢድህ በኢትዮጵያ ፖለቲካ ውስጥ የተጫወታቸው ዋነኛ ሚናዎች ምንድናቸው ናቸው? በታሪክስ ምን አይነት ልዩ ስፍራ ይኖረዋል ይላሉ? ታሪክ እንደ ተግባሩ እኮ ነው የሚሄደው። ታሪክ እንደ ተርጓሚው ነው የሚሄደው። በበኩሉ እኛ የተቻለን ያህል ተቃውሞ ያቀረብነውን የእኛ የመጀመሪያ ተቃዋሚዎች እንደመሆናችን መጠን በዚህ የኢትዮጵያ ህዝብ የደርግን አቋምና የዴሞክራሲያዊ መሆኑን ካረጋገጥ በኋላ ብዙ የትግል ግንባሮች ስለተፈጠሩ እኛ በበኩላችን ሚና ተጫውተናል እላለን። በዴሞክራሲ መተዳደር አለበት ብሎ የሚለውን አላማ ሁሉም ነው የተቀበለው። አሁንም ያደግ ከዴሞክራሲ ያስተዳድራል ብሎ በሚለው አይነት እኛም ተቀብለን የሽግግር መንግስቱ አባል ይሆንበት ያለ እኛ እንግዲህ መሰረታዊ ነገር ያወገዘው ደርግ ሁሉም አብሮ ያወገዘው እንጂ ብቻችን አለመሆናችን አረጋግጦልናል። ልዑል ራስ መንገሻ ስዩም ቀድመው የኢትዮጵያ ዲሞክራሲያዊ ህብረት ኢድህ መሪ፣ ስለ ቃለ ምልልሱም እናመሰግናለን። እሺ፣ አመሰግናለሁ። እናንተም በእውነቱ የምታደርጉት በእውነቱ ገለጻ እንደዚህም ደግሞ ማን ሰራ ማን አልሰራ ምክንያቱ ምንድነው ብላችሁ በማበጠር በመሞከራችሁ ይህም የዴሞክራሲያዊ መንገድ ስለሆነ የእናንተንም ተግባር እግዚአብሔር በሰላም እንድታከናወኑት ተስፋለኝ። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።